spool ኢትዮጵያውያን ከአንደኛ እስከ ሶስተኛ ተከታትለው በመግባት አሸናፊ በሆኑበት የትናንቱ የሃምቡርግ ማራቶን የሩጫ ውድድር ለአምስት ዓመታት በኬንያውያን የተያዘው ክብር ወሰን ለጥቂት ሳይሰበር ቀርቷል። በሻምፒዮንስ ሊግ ግማሽ ፍጻሜ ሃያሉ ባያሚንሽን ና ሪያል ማድሪድ የመልስ ግጥሚያቸውን ነገ ማታ ያከናውናሉ። የባያሚንሽን ወሳኝ ተጫዋቾች በጉዳት አይሰለፉም። የእንግሊዝ ፕሪምየር ሊግ፣ የጀርመን ቡንደስሊጋ ና የስፔን ላሊጋ ጨዋታዎች ላይ ቅኝት እናደርጋለን። የብሪታንያ ና የጀርመን አሽከርካሪዎች የተፋጠጡበት የፎርሙላ አንድ የመኪና እሽቅ ድምድምንም እንመለከታለን። አብራችሁን ቆዩም። በቅድሚያም አትሌቲክስ ጀርመን ሃምቡርግ ከተማ ውስጥ ትናንት በተከናወነው የማራቶን ሩጫ ውድድር ኢትዮጵያውያን ከአንደኛ እስከ ሶስተኛ በመውጣት በበላይነት አጠናቋል። በውድድሩ 2 ሰዓት ከ6 ደቂቃ ከ34 ሰከንድ በመሮጥ አንደኛ የወጣው ሰለሞን ደቅሲሳ አንድ ደቂቃ ከ4 ሰከንድ በመዘግየቱ ክብር ወሰን መስበር ሳይሳካለት ቀርቷል። የሃምቡርግ ማራቶን ክብር ወሰን በለንደን ማራቶን ባለድሉ ኤልዮድ ኪፕቾጌ የተያዘው የዛሬ አምስት ዓመት ግድም ነው። በሃምቡርጉ የማራቶን ሩጫ ፉክክር ኢትዮጵያ ኢትዮጵያውያኑ ታዱ አባተና አየለ አብሽሮ 2 ሰዓት ከ6 ደቂቃ ከ54 ሰከንድና 2 ሰዓት ከ7 ደቂቃ ከ19 ሰከንድ ሮጠው በመግባት ውድድሩን ሁለተኛና ሦስተኛ በመሆን አጠናቋል። እንደ ጎርጎሪዮስ አቆጣጠር በ2012 በለንደን ማራቶን አሸናፊ የነበረው ዩጋንዳዊው ስቴፈን ኪፕሮቲች ኬንያዊው ሯጭ ሶሎሞን የጎን ተከትሎ አምስተኛ ወጥቷል። በሴቶች ተመሳሳይ ውድድር ለባህሬን የምትሮጠው ሽታ ይሸቴ 2 ሰዓት ከ24 ከ51 ሰ ሰከንድ በመሮጥ አሸናፊ ሆናለች። በውድድሩ በአንደኛነት አሸናፊ የሆነው ኢትዮጵያዊ ሯጭ ሰለሞን ደቅሴሳ በማሸነፌ እጅግ በጣም ደስ ብሎኛል ሲል ከውድድሩ በኋላ ለጋዜጠኞች ተናግሯል። ያሸነፈበት ሰዓትም በሃምቡርግ ማራቶን ታሪክ ሶስተኛው ፈጣኑ ሰዓት ተብሎ ተመዝግቦለታል። ሰለሞን በውድድሩ አሸናፊ በመሆኑ 44,000 ዶላር ሽልማት ማግኘቱም ተዘግቧል። ከሰለሞን በሰባት ደቂቃ ከአምስት ሰከንድ ዘግይቶ ሩጫውን ያጠናቀቀው ብቸኛው ጀርመናዊ ሯጭ ፊሊፕ ፍሊገር በበኩሉ ለገንዘብ ሽልማት ባይበቃም የውድድሩ ማብቂያ መስመር ላይ ሲደርስ ግን ከጓደኛው የመሳም ሽልማት አግኝቷል። ፊሊፕ ሁለት ሰዓት ከ13 ደቂቃ ከ39 ሰከንድ በማጠናቀቁ በርሊን ውስጥ ለሚከናወነው የአውሮፓ ውድድር ማለፍ ችሏል። በትናንቱ የማራቶን ሩጫ እኩለ ቀን ላይ በአንድ ሰዓት ልዩነት ሁለት ተሳታፊዎች መተንፈስ አቅቷቸው የመጀመሪያ እርዳታ ተደርጎላቸዋል። ሐኪም ቤትም ተወስደዋል። በእንግሊዝ ፕሪምየር ሊግ የእግር ኳስ ፍልሚያ ዛሬ ማታ ቶትናም ከዋትፎርድ ጋር ይጋጠማል። ሁለት ተስተካካይ ጨዋታ እየቀረው በደረጃ ሰንጠረዡ አራተኛ ላይ የሚገኘው ቶትናም በገዛ ጥፋቱ አጣብቂኝ ውስጥ መግባቱን አሰልጣኙ ማውሪሲዮ ፓቼቲኖ ተናግሯል። ቶትናም በፕሪምየር ሊጉ ሶስተኛውኑ በመጨረስ የሚቀጥለው ዙር የሻምፒዮንስ ሊግ ግጥሚያ ተሳታፊ ለመሆን እጅግ ፈታኝ ሁኔታ ውስጥ ይገኛል። 36 ጨዋታዎችን አከናውኖ 72 ነጥብ ከሰበሰበው ሊቨርፑል ቶትናም በ4 ነጥ ገንዘብ ይበለጣል። 34 ጨዋታዎችን ያደረገው ቶትናም በፕሪምየር ሊጉ የቅርብ ሳምንታት ውጤት መሠረትም መዋዠቅ ታይቶበታል። ለስምንት ጊዜያት አሸናፊ ከሆነበት የኤፍኤ ካፕ ዋንጫ ግማሽ ፍጻሜም በማንቸስተር ዩናይትድ የተሸነፈው ባለፈው ሳምንት ነበር። በፕሪምየር ሊጉ አንድ ተስተካካይ ጨዋታ እየቀረው ሰባ ሰባት ነጥብ በመያዝ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ከሊቨርፑል በአምስት ነጥብ ይበለጣል። ማንቸስተር ዩናይትድ በኤፍኤ ካፕ የግማሽ ፍጻሜ ትናንት አርሰናልን ድል ባደረገበት ወቅት የተጎዳው ሮሜሉ ሉካኩ ለፍጻሜው እንደማይደርስ አሰልጣኝ ሆዜ ሞሪኞ وتناكره <applause> على ከቸልሲ በ9 ነጥብ ተበልጦ ስድስተኛ ደረጃ ላይ የሚገኘው አርሰናል በበኩሉ በሚቀጥለው ዙር የአውሮጳ ሊግ ተሳታፊ ለመሆን አጣብቂኝ ውስጥ ወድቋል። 54 ነጥብ ይዞ የሚከተለው በርንሌ ከአርሰናል በ3 ነጥብ ብቻ ነው የሚበለጠው፣ በእርግጥ አርሰናል አንድ ተስተካካይ ጨዋታ ቢቀረው ማለት ነው። እያንዳንዳቸው በ2 ነጥቦች የሚበላለጡት ሳውስሃምፕትን፣ ስቶክ ሲቲና ዌስት ብሮሚች በደረጃ ሰንጠረዡ ወራጅ ቀጣና ከ18ኛ እስከ 20ኛ ተደርድሯል። የደረጃ ሰንጠረዡ ግርጌ ላይ የሚገኘው ዌስት ፕሮሚች በፕሪምየር ሊጉ በዘንድሮ ውድድር ማግኘት የቻለው 28 ነጥብ ብቻ ነው። በዚህም መሰረት ከመሪው ማንቸስተር ሲቲ የ65 ነጥብ ልዩነት አለው። በጀርመን ቡንደስሊጋ ቬርደር ብሬመን ከቦሩሲያ ዶርትሙንድ ጋር ትናንት አንድ እኩል ትላይቷል። 55 ነጥብ ይዞ ሶስተኛ ደረጃ ላይ የሚገኘው ቦሩሲያ ዶርትሙንድ 12ተኛ ደረጃ ላይ የሚገኘው ቬርደር ብሬመንን በ17 ነጥብ ይበልጣል። ዶርትሙንድ በትናንቱ ድል በቀጣይ የሻምፒዮንስ ሊግ ተሳታፊነቱን አስፍቷል። በተለይ የ2014 የዓለም ዋንጫ ኮከብ ማሪዮ ጌትስ አቋም መስተካከል ቡድኑን ብቻ ሳይሆን የጀርመን ብሔራዊ ቡድን አሰልጣኝ ዮአኪም ሎቭን አስደስቷል። ማሪዮ ጌትስ በትናንቱ ግጥሚያ ሙሉ ዘጠና ደቂቃ መጫዎች ችሏል። አቋሙ እጅግ እየተሻሻለ በመምጣቱም የዛሬ 15 ቀን ይፋ በሚሆነው የጀርመን ብሔራዊ ቡድን የዓለም ዋንጫ ተሰላፊዎች ስም ዝርዝር ጊዜያዊ መዝገብ ላይ የመስፈር ዕድሉን አስፍቷል። በስፔላ ሊጋ አምስተኛ ደረጃ ላይ የሚገኘው ሪያል ቤቲስ 20 ነጥብ ይዞ የመጨረሻ 20ኛ ደረጃ ላይ ከሚገኘው ማላጋ ጋር ዛሬ ማታ ይጋጠማል። ሊዮኔል ሜሲ ሄትሪክ በሰራበት ግጥሚያ መሪው ባርሴሎና ትናንት ዴፖርቲቮ ላኮሩኛን 4 ለ2 አሸንፏል። ቀዳሚዋን ግብ ለባርሴሎና በሰባተኛው ደቂቃ ላይ ያስቆጠረው ኮቲኖ ነው። ሊዮኔል ሜሲ በትናንቱ ጨዋታ ኳስ ለባላጋራዋ ቀብሎ ተከላካዮች ባልጠበቁት ሁኔታ እያፈተለከ ከመሀላቸው ሰዎቻቸው በመውጣት እጅግ ልዩ ብቃቱን አሳይቶ ነው ግቦቹን ያስቆጠረው። የሊዮኔል ሜሲን ልዩ ብቃት የታዘቡ አድናቂዎች ሜሲ ለአርጀንቲናም ባለም ዋንጫ እንዲጫወት የሆንን ሲሉ ጠይቋል። የለም ለባርሴሎና ብቻ ነው ሲሉ የመለሱ በርካቶች ናቸው። በኮላክና ሉቃስ ግቦች በዜሮ ከመሸነፍ የዳነው ዲፖርቲቮ በላሊጋው 18ኛ ወራጅ ቃጣና ላይ ይገኛል። ቅዳሜ ዕለት ሌጋኔስን ሁለት ለአንድ ያሸነፈው ሪያል ማድሪድ ለሻምፒዮንስ ሊግ ግማሽ ፍጻሜ እያሟሟቅ ነው የግማሽ ፍጻሜ የመልስ ጨዋታ ነገና ከነገ በስቲያ ምሽት ላይ ይከናወናል። በነገው ግጥሚያ የጀርመኑ ባየር ሚኒሽን የስፔኑ ሪያል ማድሪድን በሜዳው ይገጥማል። አሪየን ሮበንን ጨምሮ አምስት ወሳኝ ተጫዋቾቹ ግን አይሰለፉም። አሪየን ሮበን ሪያል ማድሪድ ሁለት ለአንድ ባሸነፈበት ያለፈው ጨዋታ የጡንቻ መሸማቀቅ ጉዳት ስለደረሰበት እዚያው ባየር ሚኒሽን ከተማ ውስጥ ቆይቶ ነው የመልስ ጨዋታውን የሚከታተለው ተብሏል። ቀደም ሲል የእግር መርገጫ አማካዩ ላይ ስብራት የደረሰበት ግብ ጠባቂው ማኑዌል ኖየር እሱ ልምምድ ላይ ስላልተገኘ የመሰለፉ ነገር አጠራጣሪ ሆኗል። የመሀል ተከላካዩ ጄሮም ቧቴንግ በባለፈው የማድሪድ ግጥሚያ የጡንቻ መሰንጠቅ ስለደረሰበት እሱም እንደማይሰለፍ ተገልጧል። የጉልበት ቀዶ ጥገና የተደረገለት አርቱሮ ቪዳልና የቋንጃ መጋጠሚያው ለምታ የደረሰበት ኪንግስሌ ኮማንም ከማይሰለፉት መካከል ተመድቧል። በአንጻሩ ዳቪድ አሊባና ዣቪ ማርቲኔስ ለግማሽ ፍጻሜው የመልስ ግጥሚያ መድረሳቸው ታውቋል። በሻምፒዮንስ ሊግ ሌላ ግጥሚያ ባለፈው ሳምንት አንፊልድ ሜዳው ላይ ሮማን አምስት ለሁለት ያሸነፈው ሊቨርፑል ረቡ ማታ የመልስ ጨዋታውን ያከናውናል። በዚህ ጨዋታ የሊቨርፑሉ አሰልጣኝ ዩርገን ክሎፕ ያለ ረዳታቸው ነው የሚያቀኑት። ረዳት አሰልጣ ተጠቃሚ ዘልጅኮ ቡቫች በሊቨርፑል ቡድን የዘንድሮ የውድድር ዘመን እስኪያበቃ ድረስ አብረው እንደሚቆዩ ግን ተነግሯል። በሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ግጥሚያ ላይ የማይገኙትም በግል ምክንያት እንደሆነ ተጠቅሷል። የ56 ዓመቱ ዘልጆክ ቡቫች ላለፉት 17 ዓመታት ዮርገን ክሎፕን በሀገር ውስጥና ከሀገር ውጪ በረዳት አሰልጣኝነት አገልግሏል። ዩሮስፖርት ቢቢሲን ጠቅሶ ዛሬ እንደዘገበው ከሆነ በአሰልጣኙና በረዳት አሰልጣኙ መካከል የአመለካከት ልዩነት በመፈጠሩ ነው የረዥም ዘመን አብሮ ቆይታቸው የሚያበቃው። ዮርገን ክሎፕና ረዳታቸው ዜልጆክ ቡቫጅ የዛሬ 28 ዓመት ግድም ማለትም እንደ ጎርጎሪስ አቆጣጠር በ1990 ዎቹ ማይንስ ቡድን ውስጥ አብሮ ተሰልፎ ተጫውቷል። ዮርገን ክሎፕ ከ17 ዓመት በፊት የማይንስ ቡድንን በአሰልጣኝነት ሲረከቡም ዜልጆክ ቡቫጅ ምክትላቸው በመሆን ዳግም ተገናኝቷል። የርገን ክሎፕ የቦሩሲያ ዶርትሞንድ ቡድንን ከ2008 እስከ 2015 ድረስ ባሰለጠኑበት ዘመንም ምክትላቸው አብሯቸው ነበሩ። የመኪና ሽቅድምድም። በትናንቱ የአዘርባይጃን ፎርሙላ 1 የመኪና ሽቅድምድም አንደኛ የወጣው ሌዊስ ሀሚልተን የፌራሪ አሽከርካሪ ሰባስቲያን ፌትል ትክክል አልሰራም ሲል ቅሬታውን አቀረበ። የመርሴዲስ አሽከርካሪው ሌዊስ ሀሚልተን ቅሬታ ያሰማው በውድድሩ ወቅት ግጭት ሲፈጠር ለማረጋጋት ወደ ውድድሩ ገብቶ ከፊት የሚመራው ተሽከርካሪ ሲንቀሳቀስ ሰባስቲያን ጋዝ በመስጠትና ፍሬም በመያዝ እንዳሳሳተው ገልጧል። በፎርሙላ 1 ህግ መሰረት አረጋጊ ተሽከርካሪ ከፊት ሲገባ እየሄዱ ፍሬም መያዝ አይቻልም ነዳጅ ሰጥተ መልሰ ፍሬን መያዝ አይፈቀድም ብሏል። የብሪታንያው አሽከርካሪ ሊዮይስ ሀሚልተን በአውስትራሊያ ውድድር ወቅትም ሰባስቲያን ፍጥነት እየጨመረ ፍሬን ሲይዝ ነበር። እንዲያውም አንዴ ከኋላ ልወጣበት ነበር። ዛሬም የደገመው ያንኑን ነው። በትናንት ውጤት መሰረት ሊዮይስ ሀሚልተን አንደኛ፣ የፌራሪ አሽከርካሪው ኪም ራይከነን ሁለተኛ ሲሆን ሰባስቲያን ፌትል ሰርጂዮ ፔሬዝን ተከትሎ በአራተኛነት አጠናቋል። እስካሁን በተከናወኑ አራት የፎርሙላ አንድ ውድድሮች ድምር ውጤት መሰረት ሌዊስ ሃሚልተን በሰባ ነጥብ ይመራል። በአውስትራሊያ እና በባህሬን ውድድሮች አሸናፊ የነበረው ሰባስቲያን ፌትል በአራት ነጥብ ዝቅ ብሎ ይከተላል። ኪም ራይክንን 48 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። የባለፈው ሶስተኛ ዙር የቻይና ውድድር አሸናፊ ዳንኤል ሪካርዶ ከቫልተሪ ቦታስ ዝቅ ብሎ በአምስተኛነት ይገኛል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶ ስለሽነኝ መልካም ጊዜ። ጤና ይስጥልኝ።